ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ መስከረም 22 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባትነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ኦድሬስ ረጅስ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች። ጤና ይስጥልኝ እንደምናምሽታችኋል። እዚህ ዩናይትድ ስቴትስ ውስጥ የመጀመሪያው የኢቦላ ቫይረስ የተያዘው ሰው የተገኘባት የቴክሳስ ክፍለ ሀገር የጤና ባለስልጣናት ምናልባት ከላይቤሪያዊው ሰውዬ ጋር በቀጥታ ግንኙነት የነበራቸውን አስራ ስምንት ሰዎች ጨምሮ ሰማኒያ ሰዎችን ቫይረሱ አግኝቷቸው እንደሆነ ክትትል ይዘዋል። የዳላስ ካውንቲ የጤና ጥበቃ ቢሮ ቃል አቀባይ ኤሪካ ኔሮስ ሲናገሩ እየተከታተልናቸው ያሉት ሰዎች አንዳቸውም የበሽታውን ምልክት አላሳዩም ብለዋል። ቶማስ ኤሪክ ደንከን የተባሉት ላይቤሪያዊ የታመሙት ሰው አራት የቅርብ የቤተሰብ አባላታቸው ቤት እንዲቆዩ ማለት ከቤት እንዳይወጡ ታዘዋል። ቫይረሱ እንዳለባቸው ባለፈው እሁድ ነው በምርመራ የታወቀላቸው። ዳንከን ዳላስ ከተማ የሚገኝ ሆስፒታል ውስጥ እየታከሙ ሲሆን በጸና ታመዋል ነው የተባለው። በእንግሊዝ ደግሞ የሀገሪቱ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ በምዕራብ አፍሪቃ፣ ከሶስት ሺህ በላይ ሰው የገደለውን የኢቦላ ቫይረስ ወረርሽኝ ለመዋጋት ወሳኝ እርምጃ መውሰድ ያስፈልጋል ሲሉ ተናግረዋል። የናይጄሪያው የቦኮሃራም መሪ አቡበከር ሼካው ነኝ ያለ አንድ ሰው በአንድ አዲስ ቪዲዮ ላይ ብቅ አለ ተባለ በናይጄሪያ ጦር ሰራዊት ተገደለ የምትሉት ሐሰት ነው ሲል ሲያስተባብል ይታያል። የፈረንሳይ የዜና አገልግሎት ኤኤፍፒ ያገኘው ዛሬ የተለቀቀው አዲሱ ቪዲዮ ሰውየው ይኸው በህይወት አለው የምሞተው አላህ ትንፋሽን ያቆማት እለት ብቻ ነው ሲል ይሰማል። ሪዛሙና የውጊያ ልብስ ለብሶ መትረየስ ይዞ የሚታየው ሰው ቀደም ባሉ ቪዲዮዎች ላይ የሚታየውን የቦኮሀራም መሪ ነኝ ያለውን ሰው ይመስላል። የናይጀሪያ የጦር ሰራዊት ባለፈው ሳምንት በሰጠው መግለጫ እውነተኛው አቡበከር ሼካው ሞቷል ማለቱ ይታወሳል። በየቪዲዮው ላይ እኔ ነኝ ብሎ የሚናገረው መሀመድ በሽር የሚባለው ሰው ኮንዱጋ ከተማ አጠገብ በተካሄደ ውጊያ ተገሏል ሲልም ጦር ሰራዊቱ አስታውቆ ነበር። ዓለም አቀፍ እርዳታ ካልደረሰ በስተቀር የእስልምና መንግስት ቡድን ተዋጊዎች ብዛት ያለው ሕዝብ መፍጀታቸው አይቀርም ሲሉ በውጊያ የተጠመደችው የሰሜን ሶሪያዋ ከተማ የኮባኒ የመከላከያ ኃላፊ አሳሰቡ። ኢስመት ሼኻን ለቪኦኤ የኩርድ ቋንቋ አገልግሎት በሰጡት ቃል ሰሞኑን የአየር ጥቃት የተካሄደ መሆኑ ቢታወቅም ኩርዶቹ ተዋጊዎች በአሜሪካ የሚመራው ህብረት ኃይሎች አልደረሱልንም የሚል ስሜት አላቸው ብለዋል። የጊዜ ጉዳይ ነው እንጂ የእስልምና መንግስት ተዋጊዎች ከተማይቱ ገብተው ህዝቡን በብዛት መጨፍጨፋቸው አይቀርም ነው ያሉት የኮባኒ ከተማ የመከላከያ ኃላፊው። የህብረቱ ኃይሎች ጊዜ ሳያባክኑ የቡድኑን ይዞታዎች መደብደብ አለባቸው ብለዋል። ይህ በዚህ እንዳለ የቱርክ የፓርላማ አባላት በእስልምና መንግስት በሚባለው ቡድን ላይ ወታደራዊ ጥቃት ለማካሄድ ፈቃድ መስጠትን አስመልክቶ ክርክር መጀመራቸው ታውቋል። በመጨረሻም ሆንግ ኮንግ ውስጥ የቀጠለው አፍቃሪ ዲሞክራሲ ሰልፍ ተማሪዎቹ መሪዎች ለግዛቲቱ አስተዳዳሪ ከስልጣን ይውረዱ ብለው የሰጧቸው የጊዜ ገደብ እየተቃረበ ነው። ባለስልጣናቱ ግን ከእንቢታቸው ፈቀቅ የማለት ፍንጭ እያሳዩ አይደለም። ቆንጅትን አመሰግናለሁኝ ለዜናው። ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን እንደዚሁም በናይል ሳት በምናስተላልፍላችሁ መደበኛ ዝግጅት ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። አሁን የምትከታተሉት በ14 31 መካከለኛ ሞገድ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ሶስት ተቃዋሚ የፖለቲካ ድርጅቶች እስር ላይ የሚገኙ የአመራር አባሎቻቸው በሕግ የታወቁላቸውን መብቶች እንደተገፈፉና ሕገ ወጥ ድርጊቶች እንደሚፈጸሙባቸው ገልጸዋል። የሕግ ጠበቃቸውም በዚሁ ምክንያት በመጀመሪያ ደረጃ ፍርድ ቤት እንደማይቆሙ ማሳወቃቸውንም ይፋ አድርገዋል። ጠበቃቸው ደንበኞቻቸውን እንዳያማክሩ ተከልክያለሁ ብለዋል። ዘጋቢያችን መለስካቸው አማሃ ትናንት ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት፣ ሰማያዊው ፓርቲና አረና ትግራይ ለዲሞክራሲና ለሉዓላዊነት የተሰኙት ተቃዋሚ ፓርቲዎች ዛሬ ለህገ ወጥ ድርጊት መገዛት ያብቃ የሚል ርዕስ በያዘው የጽሑፍ መግለጫቸው ላይ በአሁኑ ጊዜ በአገሪቱ ውስጥ የህግ የበላይነትን የማስከበር ሁኔታ እጅግ አሳሳቢ ደረጃ ላይ ደርሰዋል ብለዋል። ከሐምሌ 1 ቀን 2006 ዓ ም ጀምረው በፖሊስ ቁጥጥር ስር የሚገኙት የአመራር አባሎቻቸውን አያያዝም ለዚህ የአገሪቱ ሁኔታ ማስረጃ አድርገው አቅርበዋል። የአንድነት ፓርቲ የአመራር አባሎች አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ትግራዩ አቶ አብርሃ ደስታ፣ የሰማያዊ ፓርቲው አቶ የሸዋስ አሰፋ በፖሊስ ከተያዙበት እለት ጀምሮ እየደረሰባቸው ነው ያሉትንም ህገወጥ ድርጊትና በደል መግለጫው ይዘረዝራል። በመግለጫው ጉባኤ ላይ አረና ትግራይን ወክለው የተገኙት አቶ ካሳይ ዘገዬ የአቶ አብርሃ ደስታን አያያዝ በተመለከተ ምስክርነታቸውን ሰጥተዋል። አጋጣሚው ነው የአብርሃ ደስታ በልዩ ሁኔታ እንድከታተል ፓርቲን ስለወከለኝ በችሎቱ ተገኝቼ ነበረ፣ ገብቼ ነበረ። አብርሃ ደስታ ተደብድቤያለሁ፣ አስፈራርተውኛል፣ ማንነታቸውን የማላውቃቸው ሰዎች ከሌሊቱ ሰባት ስምንት ሰዓት መጥተው እኔ ያላመንኩበትን ወረቀት እንድፈርም አድርገውኛል ብሎ ሲል ዳኛው በዚህ ጉዳይ ለፖሊስ ያለው ነገር አልነበረም። በጽሁፍ የቀረበው ይኸው የሶስቱ ፓርቲዎች የጋራ መግለጫ እንደሚያትተው እነዚህ በፖሊስ ቁጥጥር ስር የሚገኙ የፓርቲዎቻቸው የአመራር አባላት ፖሊስ በፈለገው ጊዜ ብቻ በዘመድ ወዳጆቻቸውና በጠበቃቸው እንዲጎበኙ ሲያደርግ እንደነበረና በአሁኑ ጊዜ ግን ከነጭራሹ ጠበቃው እስረኞቹን እንዳይጎበኙ ፖሊስ ማዘዙን ይዘረዝራል። ከሕግ ጠበቃው ከአቶ ተማማ አባቡልኩ ተገኝቷል ባሉት መረጃ መሰረትም ጠበቃው ይህን ድርጊት በመቃወም በፌዴራሉ መጀመሪያ ደረጃ ፍርድ ቤት ችሎት ቀርበው አቤት ቢሉም ፖሊስ ፍርድ ቤቱ የሰጠውን ትዕዛዝ ለመፈጸም ፈቃደኛ እንዳልሆነ ገልጸዋል ይላል መግለጫው። ፖሊስ በእስረኞቹ ላይ ለሀገር ጥቅም ሲባል ልንገድላችሁም እንችላለን የሚል ማስፈራሪያ እንደሚሰነዘርባቸውም መግለጫው ያስረዳል። ለእስረኞቹ ጠበቃ ለአቶ ተማማ ባቡልጉ ከእንግዲህ በችሎቱ ለመገኘት ያለመፈለጋቸውን ምክንያት በተመለከተ ደግሞ መግለጫው ሕገወጥ ድርጊቱ በታሳሪዎቹ ብቻ ሳያበቃ በጠበቃ ተማማ ባቡልጉ ላይ በችሎት ከሚካሄድ ማስፈራሪያ አንስቶ ሞያዊ፣ ሞራላዊና የዜግነት ክብራቸውን የሚደፍር ድርጊት እየተፈጸመባቸው እንደሚገኝና የእሳቸው ችሎት መቆም ባዶ ጉዳይ እንደሆነባቸው ጨምረው ገልጸዋል ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም በዚህ ላይ ጨምረዋል። በተደጋጋሚ አቶ ተማም ጠበቃ ተማም አባብልቡ ስራውን ካቋረጠበት አንዱ ምክንያት በፍርድ ቤት ያቀረባቸው አቤቱታዎች ሁሉ ብይን ሊሰጣቸው አለመቻሉን ለእኛ በጻፍልን ደብዳቤም ማረጋግጧል። በዚህ መግለጫችንም ማረጋግጠናል። ስለዚህ ይሄ በተደጋጋሚ ቀርቦ መልስ ያላገኘ ጥያቄ መሆኑን በግልጽ መናገር ፈልጋለሁ። እነዚህ ድርጊቶች በኢትዮጵያ ሲፈጽሙ የቆዩና የኢህአዴግ መንግስት መገለጫዎች ናቸው ያሉት አቶ ይልቃል፣ ይህን ደግሞ የሚሉት ተቃዋሚ ፓርቲዎች ብቻ ሳይሆኑ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ነጻና ገለልተኛ አድርጎ ያቋቋመው የኤክስፐርቶች ቡድን መግለጫም ያረጋገጠ ጉዳይ ነው ሲሉ ያክላሉ። ቶርቸር፣ እንደሚደረጉ ነፃና ገለልተኛ ፍርድ እንደማያገኙ፣ ያለ አግባብ እንደሚያዙ፣ የመሰብሰብ ነፃነትንና ሀሳብን በነፃነት የመግለጽ መብት በጸረ ሽብር ህግ ምክንያት እንደሚታፈን ገለልተኛ የሆኑ ከተባበሩት መንግስታት ደሞዝ የማይቀበሉ በራሳቸው ኢንታይትልድ የሆኑ ባለሙያዎች የተባበሩት መንግስታት የወከላቸው ባለሙያዎች በግልጽ አስረድተዋል። ጀኔቫ ላይ ሰብተምበር 18 በፈረንጆች ከ15 ቀን በፊት መግለጫ ሰጥቶበታል። የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ግዛቸው ሽፈራውም ይህ ሁኔታ የተወሰኑ ፓርቲዎች ወይም እስረኞች አለበለዚያም የአንዳንድ ተቋማት ችግር ብቻ አይደለም ይላሉ። ይሄ ሁኔታ አጠቃላይ የአገሪቱ የፖለቲካ ችግር ነው። የፍትህ አይደለም፣ የሚዲያውም ነው፣ የምርጫ ቦርድ ነው፣ የሲቪል ሶሳይቲስ ነው፣ የፓርቲዎች ነው። ህገ መንግስቱ የሚሰጣቸውን ነፃነት እነኚህ የዲሞክራሲ ተቋማት ሊያከናውኑ አልቻሉም። ስለዚህ ትልቁ ችግርም ይሄ ነው። ፍርድ ቤት የሚያዘውን ፖሊስ አይተረጉምም። እንደዚህ ያለው ደግሞ ነው የህግ የበላይነት እጦት ለሀገሪቱ ከፍተኛ የፖለቲካ ቀውስ ያመጣል ብለን የምንገምተው። እነዚህ የሶስቱ ፓርቲዎች አመራር አባላት ማለትም አቶ አብርሃ ደስታ፣ አቶ የሸዋስ አሰፋ፣ አቶ ሀብታሙ አያሌውና አቶ ዳንኤል ሺበሺ ፖሊስ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ከያዛቸው ከሦስት ወራት ያላነሰ ጊዜ አልፈዋል። እስካሁን ድረስ መደበኛ ክስ ያልቀረበባቸው ሲሆን በየሃያ ስምንቱ ቀን ወደ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት ሲመላለሱ ቆይተዋል። ነገም አራዳ ምድብ በሚገኘው በዚህ ፍርድ ቤት እንደሚቀርቡ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ነገ ያለው ዛሬን ነው፣ በዘገባ ውስጥ ስለዚህ፣ የዛሬን ውሎ የሚመለከት ዘገባ በተጨማሪ አዲስ መረጃ ካገኘ ከምሽቱ ሶስት ሰዓት ዘገባችን ላይ ይዘን እንመለሳለን። አመሰግናለሁ መለስካቸውን። ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ቅጥር ግቢ ውስጥ ከትናንት በስቲያ ሰኞ በተቃዋሚ ሰልፈኞችና በኤምባሲው የጥበቃ ሰራተኛ መካከል የተፈጠረውን ግጭት አስመልክቶ የተጠናቀ ቀረ ተከታይ ዘገባ ነው የዛሬው። ተከታዩ ዝግጅታችን ጉዳዩን ከመነሻው አንስቶ እየተከታተለ የቆየው አዲሱ አበበ ለትናንትና ያዘጋጀው ቅንብር ነበር። ቀጥሎ ይቀርባል። ባለፈው ሰኞ በዋሽንግተን ዲሲው የኢትዮጵያ ኤምባሲ የተፈጠረው ሁኔታ በተመለከተ ዛሬም ያልተቋጩ ብዙ ነጥቦች አሉ። ምርመራው ምን ደረሰ? የተኮሰውና በዩናይትድ ስቴትስ ሴክሬት ሰርቪስ ወይም የደህንነት አባሎች ቃል አቀባይ ብራያን ሌሪ መግለጫ መሰረት ከአካባቢ እንዳይርቅ የተባለው ግለሰብ አሁን በምን ሁኔታ ላይ እንደሚገኝ፣ ለመሆኑ ኤምባሲ ውስጥ ምን እያለ ነው? የኢትዮጵያ ውጭ ጉዳይ ሚኒስቴርስ? ወዘተረፈ ከእነዚህ መካከል ለዛሬ ጥቂቱን እንመለከታለን። ምርመራው ምን ደረሰ የሚለውን ለመመለስ በዩናይትድ ስቴትስ ሴክሬት ሰርቪስ ቃል አቀባዩን ብራያን ሌሪን ዛሬ በስልክ አግኝቻቸው ነበር። እርሳቸው እንዳሉት ጉዳዩ በአሁን ወቅት ሙሉ በሙሉ የተያዘው በዋሽንግተን ዲሲ የዩናይትድ ስቴትስ ጠቅላይ አቃቢ ህግ ቢሮ ነው። ይህን ነገር ሴክሬት ሰርቪሱም ሆነ ውጭ ጉዳይ ሚኒስቴር አይደሉም በአሁኑ ወቅት የሚያስተናግዱት ብለውኛል። የሰኞ ዕለታውን ተኩስ አካሄደ የተባለው የኤምባሲው ባልደረባ ጉዳይ ለቃል አቀባዩ ብራያን የቀረበ ጥያቄ ነበር። ለቪኦኤ በላኩት ኢሜይል በመሰረቱ በቁጥጥር ስር ዋለ በሚለው የህግ ትርጉምና ከኤምባሲው መውጣት አይችልም በሚለው መካከል ሰመንቲክ ማለትም የቃላት አገላለጽ ወይም አገባብ ልዩነት አለ ብለዋል። እና ቃል አቀባዩ ብራያን ቀደም ሲል ለጋዜጠኞች የሰጡትም ቃል ከዚያ አኳያ መሆኑን በኢሜላቸው አመልክተዋል። በትናንት ዝግጅታችን ግን የዚያው መስሪያ ቤት ባልደረባ ሚስ ኒኮል ሜይነር ለቪኦኤ በላኩት ኢሜይል ግለሰቡ ተኳሹ ማለታቸው ነው፣ ፈጽሞ በእስር ላይም ሆነ በቁጥጥር ስር አይደለም ያሉት አነጋገር የእርሳቸውን አገላለጽ የሚቃረን መሆኑን ሚስተር ብራያን ሊሬ አምነው፣ እኔ ከተጠቀምኩበት አኳያ አለመሆኑ እንጂ የሚስ ሜነር አገላለጽም ከሕግ አንጻር ስህተት አይደለም ይላሉ። ሲያጠቃልሉም በሁለታችን መካከል የተሰጠው የተቃረነ ገለጣ አን ኦነስት ሚስ ስቴትመንት ማለትም ሆን ተብሎ ያልተሰራ ስህተት ስለሆነ ኃላፊነቱን እኔ እወስዳለሁ ብለዋል። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲስ ምን ይላል? አምባሳደሩ አቶ ግርማ ብሩ ከአዲስ አበባው ፋና ራዲዮ ጋር ቃለ ምልልስ አካሄደው ነበር። ከአስር ወደ አስራ አምስት የሚጠጉ ሰዎች አምባሳደሩ የታየ እንፈልገዋለን በሚል አንዳንድ ጸያፍ ነገሮችንም እየጨመሩበት ሲናገሩ አምባሳደሩን ማግኘት የሚቻለው በፕሮግራም ነው እና በፕሮግራም ነው ሲሏቸው ተሳድበው ወጥተው ባንዲራውን ለማውረድ ሙከራ ነው ያደረጉት። በዚህም ጊዜ የኤምባሲው የጥበቃ ሰው ወጥቶ ይሄንን እንዳያደርጉ ከዛም የኤምባሲው ስታፍ ወጥቶ ከእነሱ ጋር ይህንን ሕገወጥ ነገር እንዳይፈጽሙ የመከላከል ተግባር ነው የተፈጸመው። በሀገሪቱ የጥበቃ ኃይል ተጠርተው መጡ። ይህንን ተግባር የፈጸሙ ሰዎች ለአንድ ሰዓት ያህል ተቆጣጥረው ማንነታቸውን አውቀው አድራሻቸውን ይዘው ተለቀዋል። በእኛ አቆጣጠር ወደ ምሽቱ ላይ አካባቢውን ለስራ ክፍት አድርገዋል። ለመሆኑ እነዚህ ተቃዋሚዎች እነማን ናቸው? ለምንስ ነበር ወደ ኤምባሲው የሄዱት? አምባሳደር ይመልሳሉ። የመጡት ሰዎች በየቦታው በሚዘጋጁ ሰልፎች ላይ ሁሌም በሁከት መልክ የሚሳተፉ ባለስልጣኖችን ለስራ ወደ ውጭ ሀገር ሲመጡ፣ በተለይ ወደ አሜሪካ ሲመጡ እየተከታተሉ ተራና የወረደ ስድብ የሚሳደቡ ተወሰኑ የፖለቲካ ድርጅቶችና በሻቢያ ጀሌዎች የሚነዱ ናቸው እና የፖሊስ ክፍሉም ያውቃቸዋል እኛም በተለያየ መረጃ የምናውቃቸው በተደጋጋሚ ፊታቸው የሚታዩ ሰዎች ናቸው ለነገሩ እነሱን እንደዚህ ያሳበዳቸው በሁለቱ ሀገሮች መካከል በቅርብ ጊዜ በሁለቱ አገር መሪዎች ደረጃ የተደረገው ውይይት በጣም ውጤታማ ስለነበረ ይሄ ደግሞ ከመሪዎቹ ተነግሮ የነበረው በይፋ በተለያዩ ብዙሀን መገናኛ ሲገለጽ ፋይዳ ወዳለው ደረጃ መሸጋገሉን ሲያውቁ ተስፋ መቁረጥ ነው በአጠቃላይ በኢትዮጵያ ውስጥ ባለው ስርዓት እድገትና ፍጥነት ውስጥ ቦታ የለንም ድርሻ የለንም ብለው የሚያስቡ ሰዎች የሚያደርጉት ነገር ነው። ለመሆኑ ሌሎች ኢትዮጵያውያን ሲሰሙ ምን አሉ? በጣም አዝኗል። በጣም ተቆጥቷል። እየደወሉ የሚያነጋግሩኝ የተለያዩ ሰዎች በእጅጉ አዝነዋል። ባንዲራችንን የሚያዋርድ እና ለማዋረድ የሚሞክር ምን አይነት የትግል ስልት ነው? ኤምባሲውን ከተለምደው የቬና ኮንቬንሽን ውጪ በመሄድ እንዲህ አይነት ጸያፍ አድራጎት ማድረግ ምንድን ነው ኢትዮጵያን የመውደድ ነው ኢትዮጵያን የማክበር ነው ወይ ብለው በጣም ብዙ ሰዎች ተናደዋል መረጃ ማግኘት አልቻልንም እንጂ ኢትዮጵያ ውስጥ የውጭ ጉዳይ ሚኒስቴር በተለያዩ ጉዳዮች ለሀገር ውስጥ ጋዜጠኞች መግለጫ ሰጥቶ ይሄ ጥያቄ ተነስቶ ነበር የሚል መረጃ ነበረን ነገ ጊዜው ከዛ ጋዜጠኞቹን ለማግኘት አልቻልንም ካገኘን በተለይ ከዚህ ከኤምባሲው ሁኔታ ጋር የተገናኘ ምላሽ ከተገኘ ወደፊት ለማቀረብ እንሞክራለን ኢትዮጵያ ውስጥ የሚታተመው ሪፖርተር ጋዜጣም ስለዚህ ጉዳይ በአማርኛ ጽፏል። የዳያስፖራ ተቃዋሚዎች ኤምባሲ ደፈሩ በሚለው ርዕሱ ጥቂት ተቃዋሚዎች ባለፈው ሰኞ ዋሽንግተን የሚገኘውን የኢትዮጵያ ኤምባሲ ጥሰው እንደገቡ፣ በዛም ሳቢያ ተኩስ ተከፍቶ ፖሊስ ግቢውን እንዳጠረ፣ ተቃዋሚዎቹም ህጋዊውን የኢትዮጵያ ሰንደቅ ዓላማ አውርደው የቀድሞውን እንደሰቀሉ አንድ የኤምባሲው የደህንነት ባልደረባ ተቃዋሚዎቹ እንዲወጡ ካስጠነቀቀ በኋላ መተኮሱን፣ በኋላም የዩናይትድ ስቴትስ የደህንነት መስሪያ ቤት መኮንኖች ተኳሹን ሰው ለምርመራ ወደ ጎን እንደወሰዱና ወዲያው እንደተለቀቀ አመልክቶ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም ጉዳዩ በምርመራ ላይ ነው ብለው ለጋዜጠኞች መናገራቸውን ሪፖርተር አትቷል። አዲሱ ይህንን ዘገባ ያጠናቀረው ለትናንት ምሽት ዘገባችን ነበረ። በዛሬው ምሽት ደግሞ አዳዲስ መረጃዎች የሚገኙ ከሆነ ከምሽቱ ሶስት ሰዓት በሚቀርበው ዝግጅታችን ይዘንላችሁ እንቀርባለን። ወደ ተከታዩ ዝግጅት እንለፍ 39ኛው የዩናይትድ ስቴትስ ፕሬዝደንት ሆነው በአውሮፓውያኑ የዘመን አቆጣጠር እስከ 1977 ዓ ም ከ1977 እስከ 1981 ዓ ም በኢትዮጵያ የዘመን አቆጣጠር ከ1969 እስከ 1973 ዓ ም ያገለገሉት ጂሚ ካርተር ትናንት መስከረም 21 2007 ዓ ም 90 ዓመታቸውን ደፍነዋል የቪኦኤዋ ኬን ፋራቦ ሰሞኑን ወደ አትላንታ ጆርጂያ ተጉዛ ከእርሳቸውና ከባለቤታ ከጌታቸው ሮዛሊን ካርተር ጋር ተጫዋውታ ነበር። የእርሷን ዘገባና ሌሎች መረጃዎችን ያካተተ ዘገባ ቀጥሎ ይቀርባል። የተወለዱት መስከረም 21 1917 ዓ ም ነው በኢትዮጵያ አቆጣጠር። ጄምስ ኤርል ካርተር ወይም በሚጠሩበትና በሚታወቁበትም ስማቸው ጂሚ ካርተር የዛሬ ሁለት ዓመት 88 ዓመታቸውን የደፈኑ ጊዜ እጅግ ረዥሙን ዘመን ዋይት ሀውስን ከለቀቁ በኋላ በመኖር የመጀመሪያው ሆነው ሬከርድ ሰበሩ። እንግዲህ ከእርሳቸው ቀጥለው የሚቆሙት እስከ እርሳቸው ቀዳሚ የነበሩትና 31ኛው ፕሬዚደንት ሆነው ያገለገሉት ሄርበርት ክላርክ ሁቨር ብቻ ናቸው። ዛሬ ደግሞ ሁለቱን ዓመት ደረቡበት። ገና ብዙ ሁለትና ሁለት ዓመቶችን በጥንካሬ የሚቆዩና የሚቆሙም ሰው ለመሆናቸው ደግሞ የሚጠናጠር የሚኖር አይመስልም። እግዜር ቢል ቢኖሩ እንዲባል ጂሚ ካርተርን ከቀድሞዎቹ ፕሬዚደንቶች ሁሉ የተለዩ የሚያደርጓቸው ባህሪያት አሉ ይላሉ የቀድሞ ምክትል ፕሬዚደንት ዋልተር ሞንዴል። አትኩሮታቸው፣ ቁርጠኝነታቸው፣ አንዳች ነገር ማድረግ ከፈለጉ እርሳቸውን መከታተል የሚመስጥ ነው ነው የሚሉት ሞንዴል። አትላንታ ጆርጂያ በሚገኘው የሚሰራው ለትርፍ ያልሆነ የካርተር ማዕከላቸው ዛሬ ጂሚ ካርተር እና ባለቤታቸው ሮዛሊን ካርተር ለዓለም ሰላም በሽታን ለመዋጋትና ተስፋን ለመዝራት እየጣሩ መሆናቸው ይነገራል። ሚስ ሮዛሊን ካርተር ስለ ባለቤታቸው ሲናገሩ ብዙ የሠራ ነው ነው የሚሏቸው። የቀድሞ ፕሬዚደንት የሚባለውን አጠራር ሚስ ካርተር አይወዱትም። እንደዛ ሲባል ደስ አይለኝም። ታላቅ ፕሬዝደንት ነበር። ሰዎች ይህንን እየተገነዘቡት ነው። በእርግጥ ታላቅ ወይም ወደር የሌለው የቀድሞ ፕሬዝደንት ሲሉት ደስ ይለኛል፣ ግን ፕሬዝደንት ሆኖም አቻ አልነበረውም። የጂሚ ካርተር ፕሬዝደንታዊ አስተዳደር ስኬቶች ከሚባሉት መካከል ከቻይና ጋር የነበረውን ግንኙነት ማሻሻል፣ ፓናማ ካናልን ለፓናማ መመለስ፣ በግብፅና በእስራኤል መካከል የተካሄደው የካምፕ ዴቪድ የሰላም ውል ድርድር ይገኙበታል። ይሁን እንጂ ሀገር ውስጥ በሺ ዘጠኝ መቶ ሰባዎቹ የምጣኔ ሀብት ማሽቆልቆልና የኢራን የታጋቾች ቀውስ እነዚያን ስኬት የሚባሉ ክንዋኔዎች አድበስብሰውባቸዋል፣ ሸፍነውባቸዋል። የኤምሪ ዩኒቨርሲቲ ፕሮፌሰር ጆ ክሪስቲኖ እንዲህ ይላሉ። I think it's clear that his presidency was not the greatest. Uh የቀድሞ ፕሬዚደንት ጂሚ ካርተር የእርሳቸው አስተዳደር አቻ እንዳልነበረ ግልጽ ነው። ይህንን ብቻ አይደለም የሰሩት ስህተታቸው የተገለጸው ብቻ አይደለም። በእርግጥ በወረሱት ችግር ምክንያት የተፈጠሩም ነበሩ። ይሁን እንጂ አቻ የለሽ ፕሬዚደንት ቢባሉ ስህተት ያለው አይመስለኝም ብለዋል። ጆ ክሪስፒ ነው። በነገራችን ላይ ጂሚ ካርተር ለየት ያለ ፕሬዚደንታዊ ቤተ መጻሕፍትና ቤተ መዘክር ለማቋቋም ፈልገው ነበረ ነገር ግን በብዛት ተስፋፍቷል። የእኛ ሀሳብ ደግሞ ሌሎች የሚሰሩትን መድገም አይደለም ብለዋል ጂሚ ካርተር። እናም ባለፉት ሰላሳ ዓመታት ውስጥ ብዙ ዓለም አቀፍ የፖለቲካ አካባቢዎች እንግልትን ለማስወገድ በሚደረግ ጥረት ዲሞክራሲን በማስፋፋት ላይ ቀድሞ ባልተሰራባቸው አካባቢዎች መንቀሳቀሳቸውን ራሳቸው ፕሬዚደንት ካርተር ተናግረዋል። ስለ ጂሚ ካርተር ዘመንና ውርስ ለመሆኑ በዘመናቸው ኢትዮጵያውያን ዘንድ የነበረው አስተሳሰብ ምን ይመስል ነበር? አንጋፋ የሙያ ባልደረባዬን አቶ ሙሉ ጌታ ሉሌን ጠይቄ ነበር። የት ነበርክ ያኔ አቶ ሙሉ ጌታ? ኢትዮጵያ ነበርኩ። ምን ትሰራ ነበረ? ማስታወቂያ ሚኒስቴር ውስጥ በመጠነኛ ስልጣን ላይ ነበርኩ። መጠነኛ ስልጣን ላይ በአዘጋጅ ደረጃ ነበርኩ። በጋዜጠኝነት ማለት ነው። እንዴት ነው ለመሆኑ ጂሚ ካርተርን የምታስታውሳቸው? እንግዲህ ፖለቲካ ኤክስትራ በመጠኑ የሚያቅሰው ሁሉ ጂሚ ካርተርን በበጎ የሚያስታውስ አይመስለኝም። ለምን? ምክንያቱም አንደኛ ኢትዮጵያ እስከ ዛሬ ሳቸው ከሺ ዘጠኝ መቶ ሰባ አራት አመተ ምረት እንደ ፈረንጅ አቆጣጠር ማለት ከሺ ዘጠኝ መቶ ስልሳ ስድስት ስልሳ ሰባት በኋላ ጀምሮ እስካሁን ድረስ ላለው በኢትዮጵያ ፖለቲካና በአፍሪካም በተለይ የሆርን ኦፍ አፍሪካ ፖለቲካ መቃወስ አንድ ታላቅ አስተዋጽኦ ያበረከቱት ይሄ ፖዚቲቭሊ ባይታይም ጂሚ ካርተር ናቸው ብዬ ነው የማስበው። አንደኛው ነገር ኢትዮጵያ በሶቪየት ካምፕ ውስጥ ለመግባት ምንም አይነት ፍላጎትም አልነበራትም። የቤቱንም ሁኔታ በትክክል እንከታተል እንደነበር አስታውሳለሁ። ኢትዮጵያን ወደዚያ እንድታዘነብል ያደረጋት በሶቪየት ካምፕ ውስጥ ዘላ እንድትገባ ያደረጋት ጂሚ ካርተር ኢትዮጵያ በድሀ አቅሟ ለመግዛት ገንዘብ ተሰጣ ነበረ፣ ለአሜሪካ መሳሪያ ለመግዛት ያንን የመሳሪያ ግዢ ያገዱ፣ በአንጻሩ ደግሞ ሱማሊያን ከአፍ እስከ ገደፍ ድረስ ያስታጠቁና በመጨረሻም ደግሞ ወረራውንም ለማወቅ ሪኮግናይዝ ለማድረግ ያልፈለጉ ስለነበሩ ሳናስበው ቀስ በቀስ ወደ ሶቪየት ምሽግ ሙሉ በሙሉ ገብተናል። ያ ዳፋ እስካሁን ድረስ መቷል። የኢትዮጵያ ታሪክ በበጎ ያስባቸዋል ብዬ የምገምት አይደለሁም ማለት ነው። ጂሚ ካርተር ወደ ስልጣን የወጡት በኢትዮጵያ አቆጣጠር በሺህ ዘጠኝ መቶ ስድሳ ዘጠኝ ዓመተ ምህረት ነበረ። እስከዚያ ጊዜ በነበረው ዘመን ደግሞ ኢትዮጵያ የቅርብ ግንኙነት ነበራት ከአሜሪካ መንግስት ጋር። እንደውም አሜሪካ ኢትዮጵያ ውስጥ የጦር መደብ ሁሉ እንደነበራት ነው የሚታወቀው። ምንድን ነው ብድግ አድርጎ የጂሚ ካርተርን ሀሳብ እንደዚያ ሊለውጥ የቻለው? እንግዲህ ሁለት ነገሮች አሉ በአሜሪካ ፖሊሲ ውስጥ። አንደኛ ይሄ የጦር መደብ ነበራቸው የሚባለው አስመራ ቃኘው ስቴሽን ነው ያንን በተመለከተ ደግሞ አሜሪካኖች ራሳቸው ይሉ የነበረው ምንድን ነው? አስፈላጊነቱን፣ የአገልግሎት አስፈላጊነቱን ጨርሷል ዩስፉልነሱን። እንግዲህ ወደ ፋር ኢስት ወደ ቪየትናም ወደ ምን መገናኛ ድልድይ የነበረ ነው የአስመራው ስቴሽን። በዚያን ወቅት ደግሞ ቴክኖሎጂው ከዚያ አልፎ ስፓይ ሳተላይቶች በሶማሌ ላይ ነበሩ። ያንን ስራ ነው የሚሰሩ። ይሄ ቴክኖሎጂ ራሱ ኦፕሰሌት ሆኖ ነበር፣ ኋላ ቀር ሆኖ ነበር እና በዚህ የተነሳ አሜሪካኖች ይሄንን ያህልም የሚፈልጉት አልነበር። አንድ ግን ለጂሚ ካርተር አዲሱን መንግስት የደርግን መንግስት ለመቀበል ያላመቻቸው ለኃይለ ሥላሴ መንግስት አማኝ መሆናቸው ሳይሆን ኩዴታ በመሰረቱ መደገፍ የለበትም። ይበልጥ ደግሞ እነዚህ የማይታወቁ በአነስተኛ ደረጃ ያሉ ወታደሮች ስለሆኑ፣ የማይታወቁ አብረው ለመስራት የማይመቹ በቡድን የሚሰሩ ስለሆነ እነዚህ ልንደግፍ አንችልም ከሚል ነው እና በዚህ የተነሳ ሙሉ አገልግሎታቸውን ሙሉ ወይታቸውን ከዚያድ ባሬ ጋራ አደረጉ እና ያኔ ሶቪዬቶች ደግሞ የኢትዮጵያን ሁኔታ አይተውና በተለይ የነ ኮሎኔል መንግስቱን አቅጣጫ ተከትለው እነዚህን ሰዎች እኛ ካምፕስ ልናስገባ እንችላለን ብለው የጥንት ወዳጃቸውን ሱማሊያን ሊያስታጥቋ ሲኖርስ ትተው ወደዚህ ገቡ። የበዚህ በኪሲንጀር ፍልስፍና ቼክ ቦርድ ፊሎሶፊ የሚባለው ሄንሪ ኪሲንጀር የቀድሞ የውጭ ጉዳይ ሚኒስትር የነበሩት ማለት ናቸው። እና ስለዚህ ነገሩ ዝብርቅርቅ ብሎባቸዋል። ትራዲሽናል ወዳጅ ትባል የነበረው ኢትዮጵያን ትተው ከሶማሊያ ጋር ቆመዋል። ከዚያም በላይ ደግሞ ሶማሊያ ኢትዮጵያን ስትወርም አሜሪካ ብቻ ሳትሆን እንግሊዝና አብዛኛዎቹ የምዕራብ ሀይላት በሙሉ የኢትዮጵያ መወረር ለማወቅ አልፈለጉም። በዚህ በጣም ጎብተውናል። በተጨማሪ ደግሞ የኢትዮጵያ ሰራዊት ተደራጅቶ ዳር ድንበሩን ለማስጠበቅ በቻለበት ጊዜ ማስጠንቀቂያ ሰጥተውናል። የሶማሊያን ድንበር ከደፈራችሁ እርምጃ እንወስዳለን ብለው ያን ያህል ማስጠንቀቂያ ሰጥተውናል እና ተደጋጋሚ በደል ነው የፈጸሙብን። ያን ጊዜ በወታደራዊ ኃይሎች ኢትዮጵያ ውስጥ ተወስዶ የነበረው እርምጃ በአሜሪካ መደገፍ ነበረበት የሚል አቋም አለህ አቶ ሙሉጌታ እንደ ጋዜጠኛ እንደዚሁ ውስጥ ጠይቅህ እንደ ኤዲተር ፖለቲካውን አውቋለሁ። የአሜሪካ ፖለቲካ ደግሞ ኖሮ ለስ ይከታተል የኖርኩ በማንኛውም ሚዛን የተወሰደውን ፍትሀዊ ያልሆነውን እርምጃ ጀኔራሎቹን የመግደል ስልሳ ባለስልጣኖችን የመግደል ይህንን ይህንን በተመለከተ ሊደግፉ አይችሉም፣ ሊቃወሙ ይችላሉ። ግን ይሄ ከኢትዮጵያ ጋር ሙሉ በሙሉ ዲፕሎማቲክ ግንኙነቱን ሊያሻክል ባልተገባው ነበረ። ምክንያቱም መንገዱ ክፍት ነበረ ለነሱ። በኋላ እኮ ከፍተኛ ጥረት ሲያደርጉ ጀመረ ከኮሎኔል መንግስቱ ጋር መንግስት ጋራም ለመገናኘት ከፍተኛ ጥረት ሲያደርጉ ነበር። አቶ ሙሉ ጌታን አመሰግናለሁ ሰፊ ንግግር ነው ያደረግነው ወደፊት ወደ እንደዚህ አይነት ውይይት እንመለሳለን በነገራችን ላይ ጂሚ ካርተር አንድ ዘመን ብቻ አገልግለው በሮናልድ ሬጋን የተሸነፉ ጊዜ ተቀባይነታቸው ሰላሳ አራት ከመቶ ብቻ ነበር በሀገራቸው ውስጥ ከወረዱ በኋላ ግን በ99 ዓመተ ምህረት ወደ 69 ከመቶ አሻቅቦ ነበረ። ጂሚ ካርተር የዛሬ 12 ዓመት የዓለም የሰላም ተሸላሚ ሆነዋል። ይህንን ጉዳይ የሚመለከት ጥያቄ በፌስቡክ ላይ በፌስቡካችን ገጻችን ላይ ወጥቷል። ቪኦኤ አምሐሪክ ብላችሁ ገብታችሁ ሀሳባችሁን አካፍሉ። ስለ ጂሚ ካርተር ምን ያውቃሉ? ስለ እርሳቸው ምን ያስባሉ? ተነጋገሩ። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ለምሽት ወደ መጠናቀቁ ነው። በነገራችን ላይ ዛሬ መስከረም 22 እና ነገ መስከረም 23 ልክ የዛሬ 79 ዓመት ፋሽስት ጣሊያን ኢትዮጵያን የወረረችበት ቀን ነው። ልክ 79 ዓመት ሞላው። ነገ አዲስ አበባ ከፍተኛ ሙቀቷ 21፣ ዝቅተኛ 11 ይሆናል። መላ ኢትዮጵያ ዝናባማ ትሆናለች በሚቴዎሮሎጂ ኤጀንሲ ትንበያ መሠረት። ጤና ይስጥልኝ የተከበራቸው አድማጮች